የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ ወደ እናንተ የሚደርሰው የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ። በማክሮኢኮኖሚ ማሻሻያው ኢትዮጵያ ከ27 ቢሊዮን ዶላር በላይ ማግኘቷ ተገለጸ።

ዋጋ የጨመሩ ነጋዴዎችን ሱቅ በማሸግ ለውጥ አይመጣም ይሄ የሚያስፈልገው የፖሊሲ ኢንተርቬንሽን ነው አሁን ባለንበት ሁኔታ በተለይ ምርት በቆመበት ጦርነት በየቦታው ባለበት እና ስራ በቀዘቀዘበት እና እንደውም አንዳንድ ቦታ ከነጭራሹ በቆመበት ወቅት ይሄ የዶላር በዚህ አይነት መዋዠቅ መስቀድ የበለጠ ኢኮኖሚውን እንዲጎዳ ነው እንጂ

ቀደም ሲል የሰማችኋቸው የአሜሪካ ድምፅ በዚህ ጉዳይ ላይ ያነጋገራቸው ባለሙያዎች ናቸው። ሙሉ ዝግጅቱ በአብይ ርዕስ በምሽቱ ወደ እናንተ ይደርሳል። ሐምሌ 29 2016 ዓ ም ሰላም ጤና ይስጥልን አድማጮቻችን እንደምን አመሽታችኋል? ከአሜሪካ ድምፅ የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ። አስማሟየነው ነኝ። ምሽቱን እያስተናገድኳችሁ ከእናንተ ጋር አብሬያችሁ አመሻለሁ። በቴክኒኩ ደግሞ

ብርሃን ኃይሉ ከእኛ ጋር አብራናለች። ለዓለም ዜናዎቹ ደረጀ ደስታ ምዚህ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በማኅበራዊ ትስስር ገጾቻችን የተከታተላችሁ ከእኛ ጋር ማምሸት ትችላላችሁ። በዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ በፌስቡክ አድ ቪኦኤ አማሪክ ላይ እንገኛለን። እንድትከታተሉን በዚሁ እንጋብዛለን። በቀጣይ መወስዳችሁ ከዓለም ወደ ሰባሰቡ ዜናዎች ነው። ደረጀ ደስታ ይጠብቃቸዋል።

በድጋሚ እንደምናመሻችሁ፣ አድማጮች የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በኢትዮጵያ ሌላ አዲስ በተከሰተ የመሬት ናዳ 11 ሰዎች ሞቱ። በወላይታ ዞን በካዋ ኮይሻ ወረዳ ጤፓ ቀበሌ ዛሬ ሰኞ በደረሰ የመሬት ናዳ 11 ሰዎች መሞታቸውን የአካባቢው ባለስልጣናት እንዳስታወቁት የኤፍፒ ዘገባ አመልክቷል።

አደጋው የደረሰው ከሳምንት በፊት ተመሳሳይ አደጋ ደርሶ ከ250 ሰዎች በላይ ህይወታቸውን ካጡበት ከንቾሻቻ ጎዝዲ በቅርብ ርቀት ላይ መሆኑም ታውቋል። እስከ አሁን የ11 ሰዎች አስክሬን መገኘቱንና የሟቾች ቁጥር ሊያሻቅብ እንደሚችል የካኦ ኮይሻ ወረዳ አስተዳደር መግለጹን የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በፌስቡክ ገጹ ላይ ባሰፈረው መልእክት ማስታወቁን የኤኤፍፒ ዘገባ አመልክቷል።

በአካባቢው በሚጥለው ከፍተኛ ዝናብ ምክንያት በደቡብ ኢትዮጵያ ክፍል ተደጋጋሚ የመሬት ናዳ እየተከሰተ ይገኛል። በሲዳማ ክልልም በተመሳሳይ በቅርቡ በደረሰ አደጋ 11 ሰዎች ህይወታቸውን አጥተዋል። በደቡብ ኢትዮጵያ የጎርፍና የመሬት ናዳ አደጋ ስጋት በመኖሩ የአካባቢው ነዋሪዎች ጥንቃቄ እንዲያደርጉ የአካባቢው ባለስልጣናት አሳስበዋል።

የደቡብ አፍሪካ ፖሊስ አንድ ቤት ውስጥ የታጎሩ ዘጠና ኢትዮጵያውያን ፍልሰተኞችን አዳነ። ጆሐንስ በርግ ውስጥ በሚገኝ አንድ ይዞታ ያለ ፍላጎታቸው ተይዘው የታጎሩ ዘጠና ኢትዮጵያውያን ፍልሰተኞችን ማዳኑን የደቡብ አፍሪካ ፖሊስ ዛሬ አስታወቀ። ኢትዮጵያውያኑ የተገኙት ፍልሰተኞችን አፍኖ ወደ ይዞታው የሚወስድ ግለሰብ መኖሩ በደረሰ ጥቆማ መሰረት ሲያፈላልግ ከቆየ በኋላ መሆኑን ፖሊስ ዛሬ ሰኞ በሰጠው መግለጫ አስታውቋል።

በአፈናና በህገ ወጥ የሰዎች ዝውውር የተጠረጠሩ ሁለት ሰዎች በቁጥጥር ስር መዋላቸውና በፍርድ ቤት ክስ እንደሚመሰረትባቸው ፖሊስ አክሎ ገልጸዋል።

በህገወጥ መንገድ የተዘዋወሩት ኢትዮጵያውያኑ ፍልሰተኞች የታሰሩት በአደገኛ ሁኔታ ትንሽ ክፍል ውስጥ ታጉረው እንደነበር ፖሊስ አመልክተዋል። ፍልሰተኞቹ ለሕክምና ወደ ሆስፒታል መወሰዳቸውም ተነግረዋል። ኢትዮጵያውያን ስደተኞችን ወደ ደቡብ አፍሪካ ለማድረስ በተለያዩ የደቡብ አፍሪካ ሀገራት የሚደረገው ህገወጥ ዝውውር ኢንተርፖልን ጨምሮ ባለስልጣናትን አሳስበዋል።

እንደ አውሮፓ አቆጣጠር በ2020 ሞዛምቢክ ውስጥ ከኢትዮጵያ የመጡ ቢያንስ 64 ሰዎች እቃ መጫኛ ውስጥ ሞተው ተገኝተዋል። እንደ አውሮፓ አቆጣጠር በ2022 ዓ.ም እንዲሁ የ30 ኢትዮጵያውያን ፍልሰተኞች አስክሬን በማላዊ የጅምላ መቃብር ውስጥ ተገኝተዋል። በዚያው አመት የ27 ኢትዮጵያውያን አስክሬን ዛምቢያ ውስጥ ተጥሎ መገኘቱ መዘገቡም ይታወሳል። የዩናይትድ ስቴትስ

በኒጀር ኦጋዴዝ የሚገኘውን የመጨረሻውን የጦር ሰፈር ወይም ኤርቤዝ ቶ አንድር ዋን ለወታደራዊ ጁንታ አስረከበች። የጸረ ሽብርተኝነት ጦር ሰፈሩ በሀገሪቱ ከሚገኙት ሁለት ቁልፍ ወታደራዊ ጦር ሰፈሮች አንደኛው መሆኑን የሀገር ውስጥ ባለስልጣናት ተናግረዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር፣ የኒጀር መከላከያ ሚኒስቴር ዛሬ ሰኞ በጋራ በሰጡት መግለጫ የአሜሪካ ወታደሮች እንደ ኤሮፓ አቆጣጠር እስከ መስከረም 15 ድረስ በቦታው መቆየት ይችላሉ።

ዛሬ በኦጋዴስ ከተማ የአየር ኃይል ጦር ሰፈር 201 የተደረገው ርክክብ በዚህ ወር መጀመሪያ ላይ የአሜሪካ ወታደሮች በኒጀር ከተማ ኒያሜ የሚገኘውን መለስተኛ የሰው አልባ አውሮፕላን ጣቢያ ከለቀቁ በኋላ የተፈጸመ ነው።

የኒጀር ወታደራዊ ገዥ የአሜሪካ ወታደሮች በሳህል ክልል የሚገኙ የአልቃይዳና የእስላማዊ መንግስት ቡድንን ለመዋጋት እንዲሰማሩ የሚያስችለውን ስምምነት ባለፈው መጋቢት አብቅተዋል። ኒጀር በሳህል ክልል የጂሃድ አመፅን በመቃወም ለምዕራባውያን ሀገሮች ቁልፍ አጋር ነበረች።

አሜሪካና ፈረንሳይ በቅርቡ በኒጀር ከ2500 በላይ ወታደሮች የነበሯቸው ሲሆን ከሌሎች የአውሮፓ ህብረት ሀገራት ጋር በመሆን ለወታደራዊ እርዳታዎችና ስልጠናዎች በብዙ መቶ ሚሊየን ዶላሮች የሚቆጠር መዋለ ንዋይ አፍሰዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።

ዩክሬን በማሊው ጥቃት እጄ የለበትም አለች። ዩክሬን ለማሊ ወታደሮችና ዋግነር ተዋጊዎች ሞት ምክንያት በሆነው በሰሜን ማሊው የሐምሌ ወር ጦርነት ምንም አይነት ተሳትፎ እንደሌላት ትገልጻለች። ማሊ ድርጊቱን ተከትሎ ዲፕሎማሲያዊ ግንኙነት ለማቋረጥ መወሰኗ የጥድፊያ እርምጃና አጭር እይታ ነው ብላለች። ማሊ ትላንት እሁድ ባወጣችው መግለጫ ከዩክሬን ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጧን አስታውቃለች።

ማሊ አቋሟን የገለጸችው የዩክሬን ወታደራዊ መረጃ ኤጀንሲ ቃል አቀባይ አንድሪስ ዩሶቭ የማሊ አማጽያን ጥቃቱን ለመፈጸም አስፈላጊ መረጃ እንደደረሳቸው ለሰጡት አስተያየት ምላሽ ነው። ዩሶቭ ሐምሌ 29 በሰጡት አስተያየት ኪቭ በግጭት ውስጥ መሳተፏን በቀጥታ አላረጋገጡም። የዩክሬን የውጭ ጉዳይ ሚኒስትር የማሊ ሽግግር መንግስት ባለፈው ውሳኔ ማዘኑን ባሳለፈው ውሳኔ

ማዘኑን የገለጸ ሲሆን የተፈጸመውን አደጋ እውነታና ሁኔታ በጥልቀት ሳይጠና የተወሰደ ውሳኔ ነው ብለዋል። ዩክሬን የዓለም አቀፍ ሕግና ደንቦችን የሌሎች አገራት ሉዓላዊነትና የግዛት አንድነትን ያለምንም ቅድመ ሁኔታ ታከብራለች ሲል መግለጫው አመልክቷል። የእንግሊዙ ጠቅላይ ሚኒስትር ለውከተኞች ፈጣን የህግ ቅጣት እንደሚሰጥ ተናገሩ።

የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ዛሬ ሰኞ በተደረገ አስቸኳይ ስብሰባ በሶስት የህፃናት ግድያ ምክንያት የተቀሰቀሰውን የቀኝ አክራሪ እንግሊዛውያንን ብጥብጥ ተከትሎ ፈጣን የወንጀል ህግ ቅጣት እንደሚኖር ዝተዋል። ጠቅላይ ሚኒስትሩ የስኮትላንድ ባለስልጣናትን ጨምሮ ከሚኒስትሮችና የፖሊስ አዛዦች ጋር ባለፈው ማክሰኞ ሰሜን ምዕራብ እንግሊዝ ውስጥ የተቀሰቀሰውን ሁከት ለማስቆም በሚወሰዱ እርምጃዎች ዙሪያ ተወያይተዋል። በሳምንቱ መገባደጃ ላይ በነበረው ሁከት በርካታ

ሰልሾች የቆሰሉ ሲሆን ሱቆች ተዘርፈዋል፣ ንብረትም ወድሟል። ከዚህ ጋር ተያይዞ በርካታ ሰዎች ታስረዋል። ባለስልጣናቱ በሳምንቱ መጨረሻ ከ150 በላይ ሰዎች መታሰራቸውን አረጋግጠዋል።

ስታርመር መንግስት ወንጀለኞች ላይ የሚወስደውን ፈጣን ቅጣት ለማረጋገጥና የአካባቢ ኃይሎችን ለመደገፍ በልዩ ሁኔታ የሰለጠኑ መኮንኖችና መደበኛውን ሰራዊት ማሰማራት የወንጀል ፍትህን እንደሚያሳድጉ አስታውቀዋል። ጠቅላይ ሚኒስትሩ ዋነኛው ትኩረቴ ይህን ስርዓት አልበኝነት ማስቆም ነው ብለዋል። ሁከቱ የተጀመረው የቴይለር ስዊፍት ዘይቤ ላይ ተመስርቶ በሚሰጠው የዳንስ ትምህርት በሚሰጥበት ክፍል ውስጥ አንድ ሰው ባደረሰው የስለት ጥቃት ሶስት አዳጊ ልጃገረዶች ከተገደሉ

እና ሌሎች አምስት ደግሞ በጽኑ መቁሰላቸው ከተነገረ በኋላ ነው። ጥቃቱንም ተከትሎ አጥቂው ጥገኝነት ጠያቂ ሙዝሊም ነው የሚል የሐሰት ወሬ በማህበራዊ ሚዲያ በመሰራጨቱ ነው። ፖሊስ ግን ተጠርጣሪው እዚያው እንግሊዝ ዌልስ ውስጥ የተወለደ የ17 ዓመት ወጣት መሆኑን አስታውቋል። የእንግሊዝ መገናኛ ብዙሃን የተጠርጣሪ ወላጆች ከሩዋንዳ መሆናቸውን ገልጸዋል።

ይህ ከተገለጸም በኋላም ቢሆን አጥቂዎቹ መስጊዶችን ኢላማ ያደረጉ ጥቃቶችን ከመሰንዘር አላገዳቸውም። ሁከቱ ከተጀመረ ጊዜ አንስቶ ፖሊስ በተለያዩ የእንግሊዝ ከተሞች ስደተኞችን በመቃወም አደባባይ ከወጡ ተቃዋሚዎች፣ ዘራፊዎች መካከል በመቶዎች የሚቆጠሩ ሰዎችን አስሯል።

አመፀኞቹና የሙስሊም ቡድኖችን ጨምሮ እነሱን በመቃወም የወጡ የአመፁ ተሳታፊዎች ከፖሊስ ጋር ግብግብ መፍጠራቸው ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።

አድማጮቻችን ወደ እናንተ የደረሰ የሚገኘው የሐምሌ 29 2016 ዓ ም የምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል ከዓለም የተሰባሰቡ የምሽቱ ዋና ዋና ዜናዎች ወደ እናንተ ደረሱ። ለዜናዎቹ ደረጀን አመሰግናለውኝ። ከዚህ ቀጥሎ ወደ እናንተ የሚደርሰው የምሽቱ አብይረስ ነው። ኢትዮጵያ ባለፈው ሳምንት መጀመሪያ ላይ ይፋ ባደረገችው የማክሮ ኢኮኖሚ ማሻሻያ ከዓለም የገንዘብ ተቋማትና ከሌሎች ምንጮች

በአጠቃላይ ከ27 ቢሊዮን ዶላር በላይ ማግኘቷን የገንዘብ ሚኒስትር ደታው ገልጸዋል። ይህን ተከትሎ መንግሥት ከ500 ቢሊዮን ብር በላይ ወይም ከግማሽ ትሪሊዮን ብር በላይ ተጨማሪ በጀት እንዲጸድቅለት የሕዝብ ተወካዮች ምክር ቤትን እንደሚጠይቅ ሚኒስትር ደታው ኢዮብ ተካሊ ተናግረዋል። በተያያዘ የብር የመግዛት አቅም መዳከሙን ቀጥሎ ባንኮች የ1 ዶላር መግዣ ዋጋን ከ100 ብር በላይ አድርሰዋል።

የአሜሪካ ድምጽ ያነጋገራቸው የምጣኔ አበት ባለሙያዎች የብር አቅም መዳከሙ እንደሚቀጥልና ሂደቱ በገበያው ላይ በሚኖረው የዶላር መጠን እንደሚወሰን ይገልጻሉ። ኬኔዲ አባተ ተጨማሪ አለው

የኢትዮጵያ መንግስት ከአንድ ሳምንት በፊት ሰኞ ሐምሌ 22 ቀን ተግባራዊ ያደረገውን ገበያ መሪ የውጭ ምንዛሬ ስርዓት ያካተተ የማክሮ ኢኮኖሚ ማሻሻያ ተከትሎ ከ27 ቢሊዮን ዶላር በላይ መገኘቱን የገንዘብ ሚኒስትር ደኤታ ኢዮብ ተካልኝ ተናግረዋል። ይህ ገንዘብ ከዓለም የገንዘብ ተቋማትና ከሌሎች ምንጮች በተለያየ መልክ የተገኘ እንደሆነም ሚኒስትር ደኤታው ከፋና ቴሌቪዥን ጋር በነበራቸው ቆይታ አብራርተዋል። እዳ ፎይታውን

ከአይኤምኤፍ የተገኘውን ከዓለም ባንክ ግሩፕ የተገኘውን ከወዳጅ ጋር የተገኘውን ዲፖዚት የከረንሲ ስዋፑን ስደምሪው ከሀያ ሰባት ቢሊዮን በላይ የሆነ ሪሶርስ ነው። የሚቀጥሉት ሶስት አራት ዓመታት በተከታታይ የሚፈስ በቂ የሆነ ከሚያስፈልገን ሪሶርስ በላይ በጣም በቂ የሆነ ሪሶርስ ነው እየመጣ ያለው።

በማክሮ ኢኮኖሚ ፖሊሲ ለውጥ ላይ ስምምነት ላይ መደረሱን ተከትሎ የዓለም ባንክ ለኢትዮጵያ በሚቀጥሉት ሶስት ዓመታት ውስጥ በድጋፍ በብድርና በዕዳ ሽግሽግ በአጠቃላይ 16.6 ቢሊዮን ዶላር እንደሚለቅና ከዚህም ውስጥ 1.5 ቢሊዮን ዶላሩን ማጽደቁን መግለጹ ይታወቃል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ደግሞ በአራት ዓመት ውስጥ የሚለቀቅ 3.4 ቢሊዮን ዶላር የብድር ስምምነት አጽድቋል። ከዚህ ገንዘብ ውስጥ መንግስት የዋጋ ንረትን ለማረጋጋ

የሚውል ተጨማሪ በጀት እንዲያጸድቅለት የህዝብ ተወካዮች ምክር ቤትን እንደሚጠይቅ የገንዘብ ሚኒስትሩ አህመድ ሺዴ ባለፈው ሳምንት መናገራቸው ይታወሳል። ሚኒስትር ዴታው ኢዮብ ተካልኝ ደግሞ ተጨማሪው በጀት ከግማሽ ትሪሊዮን ብር በላይ እንደሆነ ይፋ አድርገዋል። 151 ቢሊየን አካባቢ የሚሆን ተጨማሪ ሰፕሊመንትሪ በጀት ምንለው ተጨማሪ በጀት ለምክር ቤቱ ይቀርባል። ከዚህ ውስጥ ወደ 240 ቢሊየን የሚሆነው ለ

ما براوي دقا في ميولو لا سيفتينات لا ساراثنيا داموز لا مدانس دقومه لا

ለተጨማሪ በጀት ይቀርባል የተባለው ከግማሽ ትሪሊዮን በላይ ብር በምክር ቤቱ የሚጸድቅ ከሆነ ባለፈው ሰኔ ወር ላይ ከጸደቀው የ971.2 ቢሊዮን ብር ጋር ተዳምሮ የፌዴራሉ መንግስት የ2017 ዓ ም በጀት ከ1.5 ትሪሊዮን ብር በላይ ይሆናል። ተጨማሪ በጀት በመያዝ መንግስት የዋጋ ንረትን ለመቆጣጠር የሚወስዳቸው እርምጃዎች የሚኖራቸውን ተጽዕኖ

ባሉታዊና በአዎንታዊነት የሚመለከቱ ተንታኞች አሉ። መንግስት ከሚወስደው የድጎማና መሰል ተግባራት ባለፈም የዋጋ ጭማሬ በሚያደርጉ ነጋዴዎች ላይ እርምጃ እንደሚወስድ ማስታወቁ ይታወቃል።

ይህን ተከትሎም እስከ ቅዳሜ ሐምሌ 27 ቀን ድረስ በተለያዩ የኢትዮጵያ አካባቢዎች ከ2200 በላይ የንግድ ተቋማት መታሸጋቸውን የንግድ ፈቃዳቸው የታገደና የተሰረዘ እንዲሁም ለእስር የተዳረጉ ነጋዴዎች መኖራቸውን የንግድና ቀጠናዊ ትስስር ሚኒስቴር በፌስቡክ የማህበራዊ ትስስር ገጹ አስታውቋል። ይህ ዓይነቱ እርምጃ ችግሩን አይቀርፍም የሚሉት የምጣኔ ሀብት ባለሙያው አቶ አማኒሁን ረዳ፣ ይልቁንም መንግሥት የገበያውን ክፍተት መሙላት ላይ ትኩረት ማድረግ እንዳለበት ያስገነዝባል።

ሉእኔ እኔ ዋጋ የጨመሩ ነጋዴዎችን ሱቅ በማሸግ ለውጥ አይመጣም። ይሄ የሚያስፈልገው የፖሊሲ ኢንተርቬንሽን ነው። ከዘጋኸውም እኮ የሚሸጡትን ነው እየቀነስክ የምትመጣው እና ከዛ ይልቅ መንግስት በፍጥነት መሰረታዊ ሸቀጦችን በደንብ ይነው ውጭ ምንዛሬ እንግዲህ አለ እንደልብ ብሏል። በፍጥነት ብዱ ብዬ ገዛ ማስገባትና ገበያው ውስጥ

የምርት እጥረት እንዳይኖር ማድረግ ነው ያለበት። ሁለተኛ ባንኮቹን በሚያዋጣቸው ሸጡ ብለህ ዶላሩ አቅርቦትና ፍላጎች የገበያውን ዋጋ ይወስን ካለ በኋላ ሌሎች ምርቶች ላይ ነጋዴን በሚያዋጣ አትሸጥ አይባልም። ይሄ ስርሱም ይጋጭ ነው፣ አያስኬድም። በፍጥነት አሁን ይሄ ጊዜ ሳናጠፋ የምንፈልጋቸውን የምርት አይነቶች መሰረታዊ የሆኑትን እዚህ ጎረቤት ሀገሮች እናገኛለን። ጅቡቲ ድረስ ይመጣልል ያዘዝ ነው ከውጭ እስኪ ሲያባ ድረስ እዚህ

መጠባበቂያ የእህል ክምችት ውስጥ ያለውን አውጥቶ ወደ ገበያ መልቀቅ ነው። የውጭ ምንዛሬ በገበያ እንዲመራ መወሰኑን ተከትሎ የብርን የመግዛት አቅም ወዲያውኑ በ30 በመቶ ያህል ያዳከሙት ባንኮች በዚሁ ቀጥለው በዛሬው ዕለት የአንዱን ዶላር የመግዣ ዋጋ ከአንድ መቶ ብር በላይ አድርሰዋል። ይኸው ሂደት እየዋዠቀ እንደሚቀጥል የሚጠቁሙት የምጣኔ ሀብት ባለሙያው አቶ ክቡር ገና በትይዩ ያሳድራል ስለሚሉት ጫናም ያብራራሉ። ገበያ ላይ ባለ አንድ ነገር

መረጋጋት ላይኖርም ይችላል። መዛሬ ከፍ ይላል፣ ነገ ዝቅ ይላል፣ ለመጎዳያ እንደገና ተመልሶ ከፍ ይላል። ይሄ የገበያ ባህሪው ነው እና በዚህ መሰረት ስራ ለመስራት እንደሚያዳግጥ ግልጽ ነው። ይሄ አንደኛው ችግር ነው የሚሆነው። ሁለተኛ ደግሞ አሁን ባለንበት ሁኔታ፣ በተለይ ምርት በቆመበት ጦርነት በየቦታ ባለበት እና ስራ በቀዘቀዘበት እና እንደውም አንዳንድ ቦታ ነጭራሹ በቆመበት ወቅት ይሄ የዶላር

በዚህ አይነት መዋዠቅ መስቀድ የበለጠ ኢኮኖሚውን እንዲጎዳ ነው እንጂ በተለይ ደግሞ ለምሳሌ የሌሎቹን ሀገራት እኛ ጠንከር ያሉ ለምሳሌ አሁን ናይጄሪያን በምንወስድበት ጊዜ ጥሩ ምሳሌ የሚሆነው አፍሪካ አንደኛው ኢኮኖሚ የናይጄሪያ ኢኮኖሚ ነው በወልድ ባንክና በአይ ኤም ኤፍ ጉትጎታ የወለድ መጠኑ በገበያ ይወሰን ተብሎ በዛ መሰረት ዛሬ የወለዱ መጠን በሰላሳ አካባቢ ነው ያለው

ችግሩ ምንድን ነው? ወለዱ መጠን መውጣት ብቻ ሳይሆን የገንዘቡ ደግሞ መድከም የበለጠ ኢኮኖሚውን ያቀዘቅዘዋል። በሁለት በኩል ነው የሚጎዳው ማለት ነው። ሌላው የምጣኔ ሀብት ባለሙያ አቶ አማኒሁን ረዳ ደግሞ ብር ከውጭ መገበያያ ገንዘቦች አንጻር ያለው ተመን ወደ ኢትዮጵያ በሚገባው የውጭ ገንዘብ መጠን እየተወሰነ እንደሚቀጥል የሌሎችን ሀገራት ተሞክሮ በማንሳት ያስረዳሉ። በገበያ ይወሰን ካልክ በገበያ ነው የሚወሰነው ነው ምንዛሬ ጥረት ባለበት ሁኔታ

ስብል ዛሬ የሚመነዘርበት ተመን እያደገ መሄዱ አይቀርም። እንደመሆን ሁላችንንም በጠፍራችን ያስቆመን ጉዳይ እንግዲህ በቲዩ ገበያው መቶ ሀያ ነው መቶ አስራ ስምንት ነው ሲባል ነው የምንሰማው። እዛ ጋር ሲደርስ ይቆማል ወይስ በባንክ የሚመነዘረው እያደገ ይሄዳል የሚለው ነው። እንግዲህ አሁን አይ ኤም ኤፍ እና ወርልድ ባንክ

ቃል የገቡትም ገንዘብ የሚለቁበት ጊዜ ያ ገንዘብ ኢሚዲት መጥቶ ገበያው ላይ የሚታይ ከሆነ አሁን እየገሰገሰ ያለው የውጭ ምንዛሬ ዛሬ ትንሽ ስታቢላይዝ ሊያደርግ ይችላል። ከተጓተተ እኛ ኤክስፖርት የምንልከውም የሚታወቅ ነው። ምናልባት በውጭ የሚኖሩ ኢትዮጵያውያን በትዩ ገበያውና በመደበኛው ገበያ ያለው የውጭ ምንዛሬ ዛሬ እየጠበበ መምጣት ትንሽ የሚልኩትን ገንዘብ በቀጥተኛው ባንክ

እንዲያደርጉ እድል ሊፈጥርላቸው ይችላል። እነዚህ ሁኔታዎች ደግሞ አስተማማኝ በሆነ መልኩ ይሄን ያህል ይጨምራልና ስቴቢላይዝ ያደርጋለ ማለት የሚያስደፍር አይደለም። ልክ እንደኛ ሀገር ተመሳሳይ እርምጃ የወሰዱ ግብጽ፣ ናይጄሪያ

ጋና የገጠማቸው ነገር ገንዘባቸው በከፍተኛ መጠን ነው ተመኑ የወደቀው። አጠቃላይ የውጭ ምንዛሬ ግኝት ማሳደግ ይፈልጋል መንግስት ደግሞ ወደ ማክሮ ኢኮኖሚ ማሻሻያው ከመሸጋገሩ በፊት ባለፉት አመታት ምርትን በማሳደግና በሌሎችም ዘርፎች በቂ ዝግጅት መደረጉን ይገልጻል። በአንድ ወገን ማሻሻያው ከነፈተናዎቹም ጠቃሚ ነው የሚሉ የምጣኔ ሀብት ባለሙያዎች ሲኖሩ

በአኳያው ደግሞ በአገሪቱ ያለው የሰላም መደፍረስ ለምርታማነትም ይሁን ለኢንቨስትመንት ፈተና መሆኑን በመጥቀስ የማክሮ ኢኮኖሚ ፖሊሲ ለውጥ ለማድረግ አሁን ጊዜው አይደለም በማለት የሚሞግቱ ባለሙያዎች አሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ

የምትከታተሉት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የሰኞ ምሽት የሬዲዮ በቴሌቪዥን ዝግጅታችንን ነው። ቀደም ሲል የሰሞናዊ ጉዳይ የሆነውን የማክሮኢኮኖሚ አሻሻውን በተመለከተ የባለሙያዎችን ሀሳብ አካቶ ኬኔዲ አባተ ያጠናቀረው ዘገባ ነበር ወደ እናንተ የደረሰው። ቀጥሎ ደግሞ የትንታኔው መጽሄት ይቀጥላል። የትንታኔው መጽሄታችን የመጀመሪያ ቅንብራችን በሾኔ

በሾኔ ሆስፒታል የሰራተኞች ደሞዝ በመታጎሉን የተመለከተ ነው። በሃዲያ ዞን የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኞች ከግንቦት እስከ ሐምሌ ድረስ ያሉት የሶስት ወራት ደሞዛቸው እንዳልተከፈላቸው ገልጸው ሆስፒታሉ አገልግሎት ማቆሙን ተናግረዋል። የሆስፒታሉ ሜዲካል ዳይሬክተር ዶክተር መሐመዲን አህመድ ለተከታታይ ወራት የታጎለው የሰራተኞች ደሞዝ በተመለከተ ለበላይ አካላት ጥያቄ ማቅረባቸውን ጠቅሰው አፋጣኝ ምላሽ ግን አልተሰጠንም ብለዋል።

የአሜሪካ ድምፅ ከሀዲያ ዞን አስተዳደርና ከዞኑ ፋይናንስና ጽህፈት ቤት ምላሽ ለማግኘት ያደረገው ጥረት ባለስልጣናቱ ስልኮቻቸውን ስለማያነሱ ቅርታ፣ እንዲሁም በአካል ቢሮ ድረስ ካልመጣችሁ መልስ አንሰጥም በማለታቸው በዚህ ዘገባ ለማካተት አልተቻለም። ዮናታን ዘብዴዎስ ከሐዋሳ ተከታዩን ዘገባ አድርሶናል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሾኔ ከተማ አስተዳደር በሚገኘው የሾኔ የመጀመሪያ ደረጃ ሆስፒታል ካለፈው ግንቦት ወር ጀምሮም

ዛሬ እስከ ተሸኘው ሐምሌ ድረስ ላለፉት ሦስት ወራት ደሞዝ እንዳልተከፈላቸው ለአሜሪካ ድምፅ ከገለጹ ሠራተኞች ውስጥ በደህንነት ስጋት የሥራ ክፍላቸውና ስማቸው እንዳይጠቀስ ተጠየቁ ሠራተኛ ይገኙበታል። ሆስፒታሉ እንግዲህ አሁን እንኳን በንሳ ጠይቀን ተምትል ዜግ ነው ማንም የለ ሰሁን ሪፈር ሲደረግ ውጭ ሌላ ወደ ዱራሜ ነው እየሄደ ያለው ወደ ወላይታ ነው እየሄደ ያለው፣ ግን እየሰራ ነው እያሉ አውቆ በቃ ፖለቲካ ይሰራሉ። በኛ ላይ የሚሰሩ በቃ ፋንክሽን ያኖረ እዛ ጋር ሎት የሚሰጡ ባለሙያዎች ውጪ ላይ ናቸው ያሉ

ዶክተሮቹ ውጭ ላይ ናቸው ያሉ። አገልግሎት እየተሰጠ አይደለም። ሪፈር ነው እየተደረገ ያለው እስካሁንም አሁንም ቢሆን ማለት ነው። እኙ አስተያየት ሰጪ የደሞዝ ክፍያቸው ለተከታታይ ወራት መታገሉን በተመለከተም ቅሬታችንን ለበላይ አካላት ብናሳውቅም ምላሽ አላገኘንም ብለዋል። በቃ ምንም ነገር ማንንም ብትጠይቅ ማንም እንትነ ፎልስ የሆኑ መረጃዎች ናቸው ከዚህ የሚወጡት ተከፍሏል ተከፍሏል ተከፍሏል ነው የምለው እኛውም ስናይ ዞንም ይህንን ነገር ሰምቷል። ሰምቶ ምን ተፈጠረ ብለው ውድቃቸው መታካቢ የሚጠይቅ አካል የለም።

ደሞዝ አላገኘንም። አሁን የጉልበት ስራ ነው እየፈለግን ያለ ነው፣ ብናገኝ ሰርተን ብንበላ። አሁን ሶስተኛ ወር ነው ደሞዝ ሳናገኝ ማለት ነው። ከአምስት መቶ በላይ ሰራተኞችን በመያዝ ከስድስት መቶ ሺህ በላይ ለሚሆን የህብረተሰብ ክፍል አገልግሎት እንደሚሰጥ የተገለጸው የሾኔ የመጀመሪያ ደረጃ ሆስፒታል ከደሞዝ ክፍያ ጋራም በተያያዘ ውዝግብ በአንድ አመት ውስጥ የተዘጋ ስከፈት የአሁኑ ለሁለተኛ ጊዜ መሆኑን ቅሬታ አቅራቢ ሰራተኞች ተናግረዋል። ስማቸው እንዲጠቀስ ያልፈለጉ አንድ የሆስፒታሉ ሐኪም ስራ በማቆም ጭምር ጥያቄያችንን ምላሽ እንዲያገኝ ብንወተውትም

በኃላፊነት ስሜት መፍትሄ የሚሰጠን አካል የለም ይላሉ። ይልቁንም የሆስፒታሉ አገልግሎት በመቆሙ ሕክምና የሚሹ የአካባቢ ነዋሪዎች ለችግር መጋለጣቸውን ጠቅሰው አልፎ አልፎ ስራ እየሰሩ መሆናቸውን ተናግሯል። በተወሰነ ልክ ስራ እየሰራ ነው። ሙሉ በሙሉ ባንክ ሽና አይደለም፣ ግን ስራ እየሰራ ነው ያለው። ግን ናርሶች የተወሰነ እጥረቶች አሉ። ባለሙያዎች ሙሉ በሙሉ አልገቡ። ግን እኛውን ፖለቲካውን ውሸቱን ተናግረን የምናልፍበት ኑረ ሳይከፈል ተከፍሎም አልቻልንም። የአሜሪካ ድምፅ ያነጋግራቸው ሌላ ሰራተኛም

ችግራቸውን ለዞንናም ለክልል የአስተዳደር አካላት ለማሳወቅ በሚንቀሳቀሱበት ወቅት በፖሊስ የተገደድን ከመንገድ እንመለሳለን፣ ዛቻና ወከባም ይደርስብናል ስሉ ገልጸዋል። ከአራቱ መቅጣጫ መጥቶ ሰው የሚታከመው እዚህ ጋር ነበር። ስለዚህ አሁን ማንም መጥቶ የሚታከመ ሰው የለም። ሆስፒታሉ እንደተዘጋ ህዝብም ስለሚያል፣ በዚህም አሁን ሌላ ጋር ነው እያሄደ ያለ። ጭራሽ አልፎ ምንድነ እያሉ ያሉት አሸባሪዎች ናቸው እያሉ እያስፈራሩ በሆስፒታሉ የህክምና አገልግሎት በመቆሙም ለአላስፈላጊ እንግልት መዳረጋቸውን ለአሜሪካ ድምፅ የተናገሩት

ዮናስ አብርሃም የተባሉት ተገልጋይ ራቅ ወዳሉት የወላይታና ወራቤ ከተሞች ለማምራት መገደዳቸውን በምሬት ተናግሯል። በዙ የተነሳም ቀደም ሲል የታመመ ልጃቸውን በግል የጤና ተቋም

ማሳከማቸውን አክለዋል። ወደ ሺህ አምስት መቶ ብር ነው የከፈልኩት። እዛ ቢሆን በአምስት መቶ ብር ባልደረሰው ነው ማጤማ አለኝ ማጤማ አለኝ ግን ማጤማን እንዴት ክልል አልችልም። ብዙ ጫና ነው ያለው መድኃኒት ገብተዋል ይላሉ ግን መድኃኒቱን ምሰጥ ሰው ከሌለ እንዴት አድርገ መገልገል እንችላለን? እነዚህ ችግሮች አሉ። እዛ የሚተኛ ቢሆን አልጋ ይከፍላለው ምን ይከፍላል? እዛ ጋ አሁን አልጋ ሀያ ብር ሰላሳ አምሳ ብር ነው። እንደዚያ ነው ግን

በአርባ ብር አንድ ምሽት የሚያድረውን እዚህ ጋር እኮ ሺህ ብር ሁለት ሺህ ብር ሊከፍል ይችላለሁ። ያ ማለት ግል ነው ክራይ ነው። ያንን ያስባሉ እነሱም ብቻ። ከባድ ነው። የሾኔ የመጀመሪያ ደረጃ ሆስፒታል ሜዲካል ዲሬክተር ዶክተር መሐመድ አህመድ የሰራተኞቹ ደሞዝ ለተከታታይ ወራት እንዳልተከፈላቸው የቀረበውን ቅሬታ ተቀብለው

ስለ ጉዳዩ ሆስፒታሉ ለበላይ አካላት ጥያቄ ቢያቀርብም አፋጣኝ ምላሽ አልተሰጠንም ብሏል። ቀናሪ ይከፈላል እንደ ባክሬመንት እንከፍላለን፣ የግንቦት ወሩን ለጊዜው በጀት የካሽ ጥረት ነው እንከፍላለን፣ የትሬኒንግ ወር ተቀብላችሁ ስራ እየሰራችሁ ጠብቁ ነው ምላሹ ያለው

ግን ይሄ ከአዳና የተወሰኑ ባለሙያዎች ላይ ያው ተቀባይነት አላገኘምና እኛ ሙሉ ሙሉ ካልተከፈለን ስራ አንጋባም የሚል አቋም ይዘዋሉ። ሜዲካል ዲሬክተሩ የዞንና የሾነ ከተማ አስተዳደር አካላት የግንቦት ወር ደመወዝ ወደፊት ይከፈላችኋል፣ የሰኔን ወር ደመወዝ ፈርማችሁ ውሰዱ እንዳሏቸው ገልጸው የሆስፒታሉ ሰራተኞች ግን

የግንቦት ወር ሳይከፈለን የሰርን ወር አንቀበልም በማለታቸው በተፈጠረ አለመግባባት ሆስፒታሉም አገልግሎትን በመደበኛ ደረጃ እየሰጠ እንዳልሆነ አስረድተዋል። አለ ያው ከ2015 እንደዚህ ወደወዲ ጀምሮ የነበሩ ነገሮች አሉ ነበሩ። በየጊዜ ስራ የማቆም የመዝጋት ነገር ነበረ። ያው የተዘጋ የመጠየቅ ነገር አለ ያው የነበረ ባለሙያው ቀንድሷል እየሰራ ይገኛል። ግን በሙሉ ስሚለው ያው ባለሙያዎች ጎላሉ በሚለው ቅያት አለ። የአሜሪካ ድምፅ የሀዲያ ዞን አስተዳዳሪን አቶ ማቴዎስ አኒዮን

በጉዳዩ ላይ ለማነጋገር በተደጋጋሚም በእጅ ስልካቸው ላይ ብደውላቸውም ስልካቸውን ስለማያነሱ ምላሻቸውን ለማካተት አልቻልንም። የዞኑ የፋይናንስ መምሪያ ኃላፊ ደግሞም በአካል ቢሮ ድረስ ካልመጣችሁ መልስ አልሰጥም በማለታቸው አስተያየታቸውን በዚህ ዘገባ ውስጥ ለማካተት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም

ወደ ቀጣዩ ዘገባ ሳልፍ ኢትዮጵያ ሞቃዲሾ ውስጥ ባልሻባብ የደረሰውን ጥቃት አወገዘች። ባለፈው አርብ አልሻባብ በሞቃዲሾ ባህር ዳርቻ ላይ ያደረሰውን ጥቃት በመቃወም በመቶ የሚቆጠሩ ነዋሪዎች የተቃውሞ ሰልፍ አድርገዋል። ይህ በእንዲህ እንዳለ የኢትዮጵያ ጠቅላይ ሚኒስትር ከሶማሊያ ህዝብ ጎን እንደሚቆሙ ከገለጹ ቀጠናዊና ዓለም አቀፋዊ መሪዎች አንዱ ሆነዋል። በጥቃቱ 37 ሰዎች ሲሞቱ በደርዘን የሚቆጠሩ ደግሞ ጉዳ ደርሶባቸዋል። ከቪኦኤ የአፍሪካ ቀንድ ክፍል ሀሩን ማሩፍ ያዘጋጀውን ዘገባ ነው እንግዶ ወልዴ እንደሚከተለው ያቀርቧል

ከአርቡ የአልሸባብ ጥቃት ጋር በተያያዘ ቸልተኝነት ታይቶባቸዋል የተባሉ የጸጥታ አካላትን ጨምሮ በርካቶች በቁጥጥር ስር እንደዋሉ የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ አስታውቀዋል። መንግስትም፣ በባህር ዳርቻው ላይ በመዝናናት ላይ በነበሩ ሲቪሎች ላይ የደረሰውን ጥቃት እንዳይፈጸም ማድረግ ነበረበት በሚል ትችት እየቀረበበት ይገኛል። በቀጠናው የጸጥታ ተንታኝ የሆኑትና ባለፈው ሳምንት ሞቃዲሾ የነበሩት ሳሚራ ገይድ እንደሚሉት

በአልሸባብ ላይ ይደረግ የነበረው ዘመቻ መቆሙ በሞቃዲሹ ቀላል ኢላማዎች ላይ ጥቃት ለመፈጸሙ ከፊል ምክንያት ነው ብለዋል። ይህንን ጥቃት መመልከት ያለብን ባለፉት ሁለት ዓመታት ከነበሩት ሁኔታዎች ጋር አያይዘን መሆን አለበት። ባለፉት ሁለት ዓመታት ውስጥ የጸጥታ ኃይሎች አልሸባብን በመዲናዋ አቅራቢያ ባሉ ስፍራዎች ላይ ከበባ ውስጥ ከተውታል። አልሸባብ በመዲናዋ ውስጥ ቦታ አልያዘም።

እስካሁን ከከተማዋ ውጪ ያደርሱ የነበረው ጥቃትም ተገትቷል። እናም ወደ ከተማዋ በመግባት መንግስትንና የአለም አቀፍ ማህበረሰቡን ኢላማ ማድረግ ሞከሩ። ሳሚራ ገይድ አክለውም መንግስት አገሪቱን ለማረጋጋት ጥረት በማድረግ ላይ ባለበት ወቅትም ቢሆን አልሻባብ ሞቃዲሾን ማጥቃት እንደሚችል ማሳየት ይሻል ብለዋል።

ይህ ለሕዝብ ያሰራጩት መግለጫ ነው። ምንም የተቀየረ ነገር እንደሌለና አልሻባብ በቦታው እንዳለ ይገልጻል። እናም ሽብር እንደሚፈጽሙ ያስታውቃል። ይህ በእንዲህ እንዳለ ሕዝብ በብዛት በተሰበሰበበት የባህር ዳርቻ ላይ የተፈጸመውን ጥቃት ማውገዙ ቀጥሏል። በምስራቅ አፍሪካ የሚገኙ መሪዎች ጥቃቱን በማውገዝ ቀዳሚ ሆነዋል። የጅቡቲው ፕሬዚዳንት ኢስማኤል ኦማር ገሌ

በሲቪሎች ላይ ጥቃት መፈጸም የወንጀለኞቹን ተስፋ መቁረጥ ያሳያል ብለዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በበኩላቸው በኤክስ ማህበራዊ መድረክ ላይ ባስተላለፉት መልእክት በአሰቃቂው የሽብር ጥቃት የሰው ሕይወት በመጥፋቱና ጉዳት በመድረሱ ጥልቅ ሀዘን ተሰብቶኛል ብለዋል። ኢትዮጵያ ከሶማሌላንድ መንግስት ጋር የባህር ብርን መጠቀም በተመለከተ የመግባቢያ ስምምነት መፈራሮማን ተከትሎ ከሶማሊያ መንግስት ጋር ቅራኔ ውስጥ ገብታለች።

ሁለቱ ወገኖች ለሌላ ዙር ውይይት ቱርክ ላይ ነሐሴ 27 ቀን 2016 ዓ ም እንደሚገናኙ ይጠበቃል አሸማጋያዋ ቱርክም ጥቃቱን አውግዛለች በሶማሊያ የሰላም ልዑክ ውስጥ ለረጅም ጊዜ ያደረገችው ተሳትፎ ሶማሊያን ለማረጋጋት ሀገሪቱ የከፈለችው መሥዋዕትነት መሆኑን የኢትዮጵያ ባለሥልጣናት በመናገር ላይ ናቸው በዚህ አሳዛኝ ወቅት ተጎጂዎቹን ቤተሰቦቻቸውን እንዲሁም የሶማሊያን ህዝብ

በጸሎት እናስባለን ሲሉ አክለዋል፣ ጠቅላይ ሚኒስትር አብይ ባስተላልፉት መልእክት። ከሶማሊያ ጋር የዲፕሎማሲ ግንኙነት የሌላት ኢራን ሳትቀር ጥቃቱን አውግዛለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ናስር ከናኒ ጥቃቱን አውግዘው ለሶማሊያ መንግስትና ለሰለባዎቹ ቤተሰቦች ሐዘናቸውን እንደገለጹ የአገሪቱ ዜና አገልግሎት ኢርና አስታውቋል። ሀሩን ማሩፍ ላጠናቀረው ዘገባ እንግዳወልነኝ፣ ዋሽንግተን ዲሲ

አሁን ደግሞ ወደዚህ ወደ ዋሽንግተን እንመለስና የሳምንታዊ ዝግጅት የሆነውን ዋሽንግተን በዚህ ሳምንት ቅንብር ወደ እናንተ እናደርሳለን። በአሜሪካ ምርጫ ላይ ትኩረቱን ያደርጋል። ካማላ ሀይሪስ በእጩ ምክትል ፕሬዚዳንትነት የሚወዳደረውን ሊያሳውቁ ተቃርበዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀይሪስ በመጪው ፕሬዚዳንታዊ ምርጫ በእጩ ምክትል ፕሬዚዳንትነት ከጎናቸው ሆኖ የሚወዳደረውን ግለሰብ ለመምረጥ ተቃርበዋል። የሚመርጡት እጩም ነገ ማክሰኞ፣ ካማላ ሀይሪስ

በፔንሲልቫኒያ በሚያደርጉት የምርጫ ዘመቻ ላይ አብሯቸው ይሆናሉ ተብሏል። ይህ በእንዲህ እንዳለ ደግሞ የቀድሞ ፕሬዚዳንት ዶናልድ ትራምፕ ቀጣዩ ፕሬዚዳንታዊ የምርጫ ክርክር የሚካሄድበት መድረክ እንዲቀየር ጥሪያቸውን በማህበራዊ ሚዲያ አቅርበዋል። ቬሮኒካ ባልዴራስ ኢግሊሲያስ ዝርዝር ልካለች። እንግዲ ወልዴ፣ አቅርበዋል የዲሞክራቲክ ፓርቲውን በመወከል በፕሬዚደንትነት እንደሚወዳደሩ ከሚጠበቁት ምክትል ፕሬዚደንት ካመላ ሃሪስ ጋር በመሆን በእጩው ምክትል ፕሬዚደንትነት

የሚወዳደረው ግለሰብ ማን ይሆናል የሚለው በጉጉት በመጠበቅ ላይ ነው። ከሄሪስ ጎን ሆነው ለመወዳደር ተቃርበዋል ከሚባሉት ውስጥ የፔንስልቬንያው አገረገዥ ጃሽ ሻፒሮ፣ የሚኒሶታ አገረገዥ ቲም ዋልዝ እንዲሁም የአሪዞናው እንደራሴ ማርክ ኬሊ ይገኙበታል።

የእጩ ምክትል ፕሬዝደንትን ለመምረጥ የሚሰጠው ውሳኔ የአሜሪካ ድምፅ ሰጪዎች አርባ ሰባተኛው የአገሪቱ ፕሬዝደንት የመሆን ዕድል ያላቸውን ምክትል ፕሬዝደንቷን በተመለከተ የሚታዘቡት የመጀመሪያው ሁኔታ እንደሚሆን የሚናገሩት የዱክ ዩኒቨርሲቲው የፖለቲካን ሳይንስ ምሁር ጃን ግሪን ናቸው። ፕሬዝዳንት የሚሆኑ ከሆነና ምናልባት በማንኛውም ምክንያት ስራቸውን ማከናወን የማይችሉበት ሁኔታ ውስጥ ከሆኑ

ተክቷቸው የሚሠራው ምክትል ፕሬዚዳንቱ እንደ መሆኑ መጠን ምክትል ፕሬዝዳንታቸውን ለመምረጥ የሚወስዱት ውሳኔ ስለ ራሳቸውም ሆነ ስለ አስተዳደር ዘይቤያቸው ፍንጭ የሚሰጥ ይሆናል። ካማላ ሃሪስ ከፍተኛ ፉክክር በሚታይባቸው ግዛቶች የሚያደርጉትን የምርጫ ዘመቻ ከእጩ ምክትል ፕሬዚዳንታቸው ጋር በመሆን ነገ ማክሰኞ በፔንስልቬንያ ይጀምራሉ። የዶናልድ ትራምፕ የምርጫ ዘመቻ ቡድንም ከፍተኛ ፉክክር እንደሚደረግባቸውና መጪውን ምርጫ ይወስናሉ ተብለው በሚጠበቁ ግዛቶች ውስጥ

ጊዜና አቅሙን እንደሚመድብ ይጠበቃል። በድጋሚ የፖለቲካ ሳይንስ ምሁሩ ጃን ግሬን በዚህኛው ምርጫ እንደ ፔንሲልቫኒያ፣ ዊስኪንሰን፣ ሚቺጋን እና አሪዞና ግዛቶች በአንጻራዊነት ግዙፍ ሲሆኑ፣ ከፍተኛ ፎክር የሚታይባቸውም ይሆናሉ። የአሜሪካ መራጮች የካመላ ሄሪስ አጋር ማን ይሆናል የሚለውን በመጠባበቅ ላይ ሲሆኑ

በሌላ በኩልም ከፖለቲካ ባላንጣቸው ዶናልድ ትራምፕ ጋር ክርክር ያደርጉ እንደውም በመጠበቅ ላይ ነው። ፕሬዚደንት ጆ ባይደን ከፍክክሩ በመውጣታቸው ቀድሞ በኤቢሲ ቴሌቪዥን ፕሮግራም የተያዘለት የምርጫ ክርክር ወደ ፎክስ ኒውስ ቴሌቪዥን ይዛወር፣ ይህም ታዳሚዎች በሚገኙበት የቀጥታ ስርጭት ይከናወን ሲሉ ዶናልድ ትራምፕ ጥያቄ አቅርበዋል። መስከረም አራት ቀን አያታለሁ ካለዛ ሁለተኛ አንገናኝም ሲሉ

ትራምፕ ትሩዝ ሶሻል በተሰኘው ማኅበራዊ ሚዲያ መድረካቸው ላይ ባለፈው ቅዳሜ አስፍረዋል። የካመላ ሄሪስ የምርጫ ዘመቻ ቡድን በበኩሉ ክርክሩ መጀመሪያ በታቀደው መሠረት መደረግ አለበት ሲል አቋም ይዟል። ካመላ ሄሪስም ለትራምፕ ይህን ምላሽ ሰጥተዋል። ዶናልድ በክርክር መድረኩ ላይ ለመገናኘት ትወስናለህ ብዬ ተስፋ አደርጋለሁ። ሁልጊዜም እንደሚባለው የምትለው ነገር ካለ ፊቴ ቆመህ ትለዋለህ።

ትራምፕና ሄሪስ በክርክር መድረክ ላይ ፊት ለፊት ይገናኙ እንደሁ ወደፊት የሚታወቅ ሲሆን የቀድሞው ፕሬዝደንት ትራምፕ ደግሞ በሄሪስና ና በአዲሱ ዕጩ ምክትል ፕሬዝደንቶች ላይ ሙግታቸውን የሚያሰሙበት አጋጣሚም ይኖራቸዋል። ቬሮኒካ ባልዴራስ ኢግሌሲያስ ላላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ።

እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። አሁን በዋሽንግተን የሰዓት አቆጣጠር ከቀኑ 8 ሰዓት ከ32 ይላል። በኢትዮጵያ ደግሞ ከምሽቱ 3 ሰዓት ከ32 ነው። የመጀመሪያውን ዝግጅታችንን ስትከታተሉት የነበረው የመጀመሪያው ምዕራፍ ነው፣ እሱ ተጠናቋል። አሁን ወደ ቀጣይ ሁለተኛ ምዕራፍ እንሸጋግራለን። የመጀመሪያው ቅንብራችንም ሐኪሞን ይጠይቁ

የስኳር በሽታና የልብ ህመምን ጨምሮ በተለያዩ የበሽታ አይነቶች የሚያጋልጡ አመቺ ሁኔታዎችን በመፍጠር የሚታወቀው ከፍተኛ የሰውነት ክብደት ለካንሰር የማጋለጥ እድሉም ከፍተኛ መሆኑን ነው የሕክምና ሳይንስ ጥናቶች ይጠቁማሉ። ሁኔታው የሚከሰትባቸው መንገዶችና ለመከላከል የሚያግዙ ዘዴዎች ጨምሮ ሐኪሙን ይጠይቁ በምሽቱ ቅንብሩ ትኩረቱን ያደርግበታል። ሙያዊ ማብራሪያ የሚሰጡን የካንሰርና የደም ሐኪም እንዲሁም በሚዮ ክሊኒክ የህክምና ተቋም የሕክምና ሳይንስ ተባባሪ ፕሮፌሰር የሆኑት ዶክተር ከበደ ቤኛ ናቸው።

አላ ከበደን ያነጋገራቸው እንደሚከተለው ወደ እናንተ ይደርሳል። ዶክተር ከበደ ቤኛ ከፍተኛ የሰውነት ክብደትና ለካንሰር አጋላጭነቱን አስመልክቶ እርስዎ የሚያገለግሉበት የህክምና ተቋም ማዮ ክሊኒክ በቅርቡ ያወጣውን የጥናት ውጤት የተንተራሰ ቃለ ምልልስ ነው። በመሰረታዊ ጥያቄ ብንጀምር ዶክተር ከበደ የትኞቹ የካንሰር አይነቶች ይበልጥ ከዚህ ከፍተኛ ከሚሰኝ የሰውነት ክብደት ጋር ግንኙነት ወይም ቁርኝት ይኖራቸው ይሆን?

ከፍተኛ ክብደት ወይም ውፍረት የሚባለውን ነገር በደንብ ማወቅ ያስፈልጋል። በሕክምናው መሰረት የሰውነት ክብደት ከቁመት ጋር ተካፍሎ ቦዲ ማስ ኢንዴክስ ይባላል። ከላይ ደረጃ አለው። ከአርባ በላይ ሲሆን የቦዲ ማስ ኢንዴክሱ ከፍተኛ ክብደት ይባላል። እና ደግሞ ይህ ደቨሎፕድ የሚባሉት ሀገሮች ውስጥ ክብደት እየጨመረ እየጨመረ ባለፉት አርባና ሃምሳ ዓመታት በጣም ከፍተኛ

ለውጥ ብዙሁን የተነሳ አንዳንድ ቁልኝቶች ወይም ግንኙነት እየታዩ ነው። ከአሁንም በፊት ቢሆን ክብደታቸው ከፍ ያለ ሰዎች ለተለያዩ ካንሰሮች ይጋለጣሉ። ትልቁ እንደውም ኢንዶሜትሪያል ካንሰር ይባላል። የማዕፀን ካንሰር እድሜያቸው ከሀምሳ በላይ ክብደታቸው ከፍ ያለ ላይ በጣም ይበዛል። ሌሎችም ዶራ ባመ በኋላ የሚገኘው የጡት ካንሰር እንደዚሁም ሊቨር ካንሰር፣ የአንጀት ካንሰር እንዲመለከት

ሌሎችም አሉ እና እነዚህ ዋና ዋናዎቹ ናቸው። ዶክተር ከበደ ይህ የካንሰር ሂደት ሊፈጠር የሚችልባቸውን መንገዶች ደግሞ ቢያስረዱን። ለመሆኑ እንዴት ነው ይህ እጅግ ከፍተኛ የተሰኘ የሰውነት ክብደት መጨመር፣ ያንን የሰውነት ክብደቱ መጠን በከፍተኛ ደረጃ የጨመረ አንድ ሰው ለካንሰር ህመም የሚያጋልጠው? አንዳንድ መላምቶችና ኦብዘርቬሽኖች አሉ

ክብደቱ ከሚያንስ ወይም ኖርማል ክብደት ካለው ተጨማሪ የሚያጋልጣቸው ነገሮች አሉ። አንደኛው ፋት ወይም ቅባት ሴሎች ኤስትሮጅን የሚባል ሆርሞን ያመነጫሉ። እያንዳንዱ ሰው የተለያየ ሆርሞን የሚያመነጩ ቴዎች አሉ ሰውነታችን ውስጥ። ነገር ግን ብዙ ፋት ያለው ሰው ደግሞ ኤስትሮጅን የሚባለው የሰውነት ቅመም ወይም ሆርሞን እንግዲህ እንደሚጠራው ለተለያዩ ህመሞች ያጋልጣል

ለጡት ካንሰር፣ ለማህፀን ካንሰር እና ሌሎች እንደውም፣ አንደኛው የጡት ካንሰር መድኃኒት ታሞክሲፌን፣ ሌሎችም በጣም የተለያዩ መድኃኒቶች አሉ። የኤስትሮጂን ክሮሚክ ሰብት ላለው ላይ ነው ዲያሬክትድ የሚሆኑት። በተጨማሪም ያው ውፍረት ከስኳር በሽታ ጋር ከደም ግፊት ጋር ከልብ በሽታ ጋር የተያያዘ ሆኖ ኢንሱሊን የሚባለው ሆርሞን ኢንሱሊን ሬዚስታንት ጋር የተያያዘ ነው እና ኦቤሲቲም አንዳንድ ጊዜ ወይም ክብደት

እንደ ኢንፍላሜሽን የሰውነት መቆጣት ወይም የሰውነት መቁሰል ሁልጊዜ ያላቸው ማለት ነው። አሁን ለምሳሌ አንድ ሰው ቁስል በሚወጣበት ጊዜ ቁስሉ ቶሎ ሊድን ይችላል። ነገር ግን እብደቱ ከፍ ያለ ሰው ወይም ኦቤሲቲ ያለበት ሰው ሁልጊዜ ቁስል እንዳለው እና እነዚህ እነዚህ ነገሮች ምን አልባት የካንሰሩን መብዛት ምልክቶች ወይም አስተዋጽኦ ያደርጋሉ ተብሎ ይታሰባል። መልካም ዶክተር ከበደ በእርሶ የህክምና

ይልቁንም ደግሞ ከካንሰር ህመም ጋራ በተገናኘ የሚደረጉ ጥናቶችን በቅርበት እንደሚከታተል ጥናቶችን እንደሚያደርግ ሰው በሽታውን ማምጣት ብቻ ሳይሆን ለካንሰር ከተጋለጡም በኋላ የህክምና ውጤቱ የተሻለ እንዲሆነና እንዳይሆን ይህ ከፍተኛ የክብደት መጨመር ወይም ከፍተኛ ክብደት መኖር አስተዋጽኦ ያደርግ ይሆን? የሚያደርግ እስከሆነ፣ በምን መልኩ ነው የህክምናውን ውጤት በመወሰኑ ረገድ?

አንዳንድ ጊዜ የህክምና መድኃኒቶችም ይሄ ኬሞሴራፒ የሚሰጥበት ጊዜ አብዛኛው ጊዜ ከክብደቱ ጋር አያይዘን ነው የምንወስነው። ለምሳሌ ለአንድ በሽተኛ አምስት ግራም በኪሎ ግራም የሚሰጠው ከሆነ ክብደቱ ለጨመረ ሰው በጣም ብዙ ስለሚሆን ተመጣጣኝ መድኃኒት ላንሰጠው እንችላለን። በዚህ አፌክት ያደርጋል። አንደኛው ደግሞ ብዙ ጊዜ ካንሰር ራሱ የደም መረጋጋትን ያመጣል

እና ካንሰር ያለበት ሰው ህክምና ሲሰጠውም ብዙ አ ስለማይንቀሳቀሱ የደም መርጋት ስለሚያመጣ ችግር ውስጥ የመግባት እና አደጋ ላይ የመውደቅ ፋንታው ይጨምራል ማለት ነው። በጣም ብዙ ፋክተሮች አሉ። ይሄ የሚሆንበት ጊዜ እስኪ ከህመሙም ወደ መሻል ሊያመጡ የሚችሉ የህክምና ሁኔታዎችንም እያየን ነው፣ እና ተስፋ ወደሚሰጡ ሁኔታዎች ብናዘነብል በጥናትና ምርምር

ተስፋ የተጣለባቸው በዚህ ከፍተኛ ክብደትና የካንሰር ቁርኝት በካንሰር ምርምር ጥናቱ ረገድ ተስፋ የፈነጠቁ የምርምር ውጤቶች ይኖሩ ይሆን? አዎ፣ ላለፉት ሀያ እና ሰላሳ አመት ብዙም ክራች ተደርገው ነበረ። ክብደትን ለመቀነስ የአናናም ዘዴ መቀየር፣ የሚበሉትን ነገር ማየት እና መጠን፣ ሌሎችም ምክንያቶች ይኖራሉ። ብዙ ጊዜ ይህ ክብደት የሚመጣበት ጊዜ በሁለት ልንከፍላቸው እንችላለን። አንደኛው

ልንቀይራቸው የምንችላቸው ነገሮች ምንኛ ሞዲፋያብል ፋክተርስ፣ ኤክሰርሳይስ ማድረግ፣ የምንበላውን ነገር ማየት፣ ጥኑ መቀነስ አንዱ ሲሆን፣ ሌላው ደግሞ ሞዲፋይ ልናደርገው የማንችለዋል ለምሳሌ፣ ጀነቲክ ፋክተርስ ይባላሉ ከእናትና አባታችን የወረስናቸው ነገሮች ሊቀየሩ አይችሉም። እነሱ መቀየር ስለማንችል ሞዲፋያብል ፋክተሮችን መፈለግ አለበት እና እንዳለፉት እንዳልኩት ሀያና ሰላሳ ዓመት ደግሞ

ክብደትን ለመቀነስ የምጠቀምባቸው ቀዶ ጥገና ሕክምናዎች አሉ። ይህም አንደኛ ጨጓራን ማሳነስ ወይም ማጥበብ፣ ሌላው ደግሞ ምግብ የሚጓዝበት መንገድ መቀየር፣ ማለትም አንድ ምግብ ከተበላው በኋላ የምግብ ቧንቧ ከዛ ወደ ጨጓራ ከጨጓራ ወደ ኢንቴስቲን የሄደው መንገድ መቀነስ፣ በሱ ምክንያት ክብደት ከተቀነሰ እና የተቀነሰውን ክብደት እንዳለበት እንደቀነሰ ማቆየት

በዚህም ጊዜ የሚፈጅ መልክት ነው። ለምሳሌ አንድ ሰው ሀያ አምስት አመት ወይም ሰላሳ አመት ሲሆነው የቀዶ ጥገናውን ካደረገ ምናልባት ሀምሳ አመት ሲሞላው የሚያጋጥመውን ካንሰር ሊቀንስ ይችላል እና በጣም ረጅም የተከታትለው ሪፖርት እንዳደረጉት አሁን እናንተ የተናገርከው ማስረጃ ላይ እዛ ነው የሚሉት ምናልባት ኦቤሲቲ የሚቀንስባቸው ሰርጀሪዎች ካንሰርን ሊቀንሱ ይችላሉ። ግን በተቻለ በተቻለ መጠን ተፈጥሮ መንገድ

በእግር በመጓዝ ኤክሰርሳይዝ በመስራት እንዶሉትን ምግብ በመመልከት እነሱ እነሱን ክብደት መቀነስ ይመረጣል። ነገር ግን ያ ሳይቻል ቀርቶ በሰርጀሪ ጨጓራ ማጥበብ እንደ አንደኛው መንገድ ታይ ይችላል። እዚህ ላይ ለመናገር የምንፈልገው በቅርቡ ብዙ በማስ ሚዲያም በተለያየ የክብደት መቀነሻ መድኃኒቶች አሉ ብዙ ጊዜ መከር ሲመከር ቆይቶ ባለፉት ከአምስት ከአስር ዓመታት

በብዙ መንገድ ለስኳርም በሽተኛ ይሁን ለክብደትም የሚሆን የወጡ መድኃኒቶች አሉ። እነሱ በእነሱ አማካኝነት ክብደት መቀነስ የካንሰርን ፕሮግሬስ ቀንሳል መቀንስም ብሎ ጊዜ የሚያሳየው ነገር ነው። ዶክተር ከበደ የዚህን የካንሰር ተጋላጭነትና በተለይም ደግሞ እጅግ ከፍተኛ ከሚሰኝ ክብደት ጋራ በተያያዘ የሚያሳስባቸውን ሰዎች በተመለከተ

እጅግ የተጋነ ክብደት እያገኙ ወይም እየጨመሩ በመሄዳቸው ሊሆን ይችላል። አንዳንድ በታዳጊ ልጆችም ላይ ይታያል። ልጆቻቸው እጅግ ከፍ ያለ ክብደት እያመጡ ሲሄዱ አሳሳቢነቱ ይፈጠራል። ሌላ የቤተሰብ አባልም ሊሆን ይችላል። እንዲህ አይነት ሰዎች ቅድም ጥቅስ ያደረጓቸውም ነገሮች አሉ። የዕለት ተዕለት አኗኗር ዘይቤን መለወጥን እንደ አንዱ መንገድ አድርገው ገልጸዋል። ይሄ ሁኔታ ለሚያሳስባቸው ሰዎች የሚመክሩት ነገር ካለ የምልልሳችን መቋጫ ብናደርገው

ይል የሚያሳዝነው ነገር ባለፈው ኮቪድ ሁላችንም በየቤታቸው ቤት በነበርበት ጊዜ አብዛኛው ሰው ክብደት ጨምሯል ምክንያቱም ወደ የተስተያየት ቦታ ጅ መሄድ አይቻልም ነበር ከቤትም መውጣት ከባድ ነገር ነበር ደግሞ የሚያሳዝነው ነገር ደግሞ ባለፉት አምስት እና አስር አመታት በተለይ ቲኔጀር የሚባሉትን እና ምን ከዚያም በላይ ያሉትን ሰዎች እያስቸገረ ያለው ቪዲዮ ጌም ነው በቪዲዮ ጌም ምክንያት ሰው አይንቀሳቀስም ድሮ ስንፈጠር እኛ

ከቦታ ቦታ ዞረን አድነን ነበር ሰው የሚበላው እና ያ ነገር በመጥፋቱና በቪዲዮ ጌም ምክንያት ብዙ የውፍረት መጠን እየጨመረ እየጨመረ መጥቷል። ምናልባት አሁን ጊዜ እንደዚህ ተቸግረው ያሉ ሰዎች ካሉ በተፈጥሮ መንገድ ክብደት ለመቀነስ ወክ ማድረግ ከተቻለ ደግሞ ጊዜ ይፈቅድ ከሆነ ጅም ወይም የክርሰት የሚሰራባት ቦታ መሄድ እና ደግሞ እንግሉትን ማየት እና መጠኑን መቀነስ

ለምሳሌ አንደኛው ቀላሉ መንገድ የሚበላበትን ሳህን ወይም ፕሌት በትልቁ ወደ ትንሽ ማድረጉ የሚሰራውን ነገር መቀነሱ እንደ አንድ መንገድ ሊታይ ይችላል። እሱም እሱም ነው እንግዲህ እኔ መምከር ሞክረው። ዶክተር ከበደ ቤኛ በቅርቡ እርስም የሚያገለግሉበት ሜዮ ክሊኒክ ያወጣውንም ጥናት ጨምሮ ከፍተኛ የሰውነት ክብደትና ለካንሰር አጋላጭነቱን ወይም ያላቸውን ቁርኝታ አስመልክቶ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ።

በሌላ መሰል ዝግጅት መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ርስጥልኝ፣ እኔም ሚል በሰጣችሁ በጣም አመሰግናለሁ።

አድማጮቻችን ቀደም ሲል ሀኪሞን የጠይቁ ፕሮግራማችን ነው ወደ እናንተ የደረሰው። በዛሬ ቅንብሩ ከፍተኛ የሰውነት ክብደት የሚያስከትላቸውን የጤና ቆሶች በተመለከተ ባለሙያ ጋብዘን መረጃዎችን ወደ እናንተ አጋርተናል። አሉላንና እንግዳውን በጣም አመሰግናለሁኝ። በዚህ ጉዳይ ላይ ጥያቄዎች እንዲቀርቡላቸውና ባለሙያዎች እንድንጋበዝ የምትፈልጓቸውን ሐሳቦች በማንኛውም የአሜሪካ ድምጽ ማግኘት በሚችሉባቸው በዌብሳይታችን ነው እንዲሁም

ፌስቡክ እንዲሁ በማህበራዊ ትስስር ገጾቻችን ላይ ልትልኩልን እንችላላችሁ። እኛም ያን መነሻ አድርገም ባለሙያዎችን የምንጋብዝ መሆኑን ከወዲሁ ላሳውቃችሁ ወዳለውኝ። አሁን ቀጥሎ ደግሞ ወደ እናንተ የምናደርሰው ሳምንታዊ የአፍሪካ ነክ ርዕሶችን ነው። ሳምንታዊ የአፍሪካ ነክ ርዕስ ቅንብራችን ወደ ኬንያ ይወስደናል።

ኬንያ ውስጥ እርግዝናው ለእናቲቱ ጤና አደገኛ ሆኖ ካልተገኘ በስተቀር ጽንስ ማስወረድ በሕግ የተከለከለ ነው። በደቡባዊዋ የኬንያ የጠረፍ ወረዳ ኪሊፍ ውስጥ ታዲያ ብዙዎች አዋቂ ሴቶችና ልጃገረዶች ያልተፈለገ እርግዝና ሲያጋጥማቸው በሕክምና ያልሆነ ጽንስ ማስወረድ እርምጃን ይወስዳሉ። ይህን ችግር ለመቅረፍ በአካባቢው የሚንቀሳቀሱ አንቂዎች አደገኛ በሆነ ውርጃ የተነሳ የብዙ ሴቶች ሕይወት እየጠፋ መሆኑን ያሳስባሉ።

ሀሊማ ጎንጎ ከኬንያ ኪሊፊ ወረዳ ያጠናቀረችው ዘገባን ቆንጅታዬ በተከታዩ የአፍሪካ ነክ ርዕሶች ፕሮግራም አሰናድተዋለች። እንደሚከተለው ይቀርባል። መርሲ ካታና ገና የሁለተኛ ደረጃ ተማሪ ሳለች መጸነሷን ትናገራለች። ፍቅረኛዋ አልተባበራትም። ወላጆቿም በማርገዟ አልተደሰቱም። ስለዚህ ሌላ ምንም አማራጭ በማጣቷ ከህክምና ባለሙያ ውጪ ጽንሱን ለማስወረድ እንድታመራ የግድ እንደሆነባት ትናገራለች።

ኩቶ ሊያፓሌ ቤተሰቦቼ በጣም እንደሚከታተሉኝ ስለማቅ ቤት ውስጥ ላደርገው አልቻልኩም። ስለዚህ ወደ ሞምባሳ ሄድኩ። እዚያም ወደ ሆስፒታል ሄጄ ሳይሆን በባህላዊ መንገድ ነው የተጠቀምኩት። ሶዳና አገር በቀለ ቅጠላቅጠል አደባልቅ ያዘጋጀው ጠጣውት። ከዚያ በኋላ ደሜ ፈሰኝ ጀመር። ቀጥሎም የሆነ ፈሳሽ ወረደ፣ ግን ሙሉ በሙሉ አልወጣም ነበር።

ስለዚህ ወደ ሆስፒታል ሄድኩ። ሙዋን ከራማ አትማን ሞሐመድን የመሳሰሉ የጤና ባለሙያዎች መርሲ እንደውም እድለኛ ነች ይላሉ። ሆስፒታል ሳይደርሱ ህይወታቸው የሚያልፉ በርካታ ሴቶች እንዳሉም ነው የሚናገሩት። ማህፀናቸው ተበላሽቶ የሚመጣሉ ባክቴሪያ ደም ውስጥ ሲገባ የሚመጣ ሴፕቲካሚያ የሚባለው የጤና አደጋ ከባድ ደረጃ ይደርስና

ባክቴሪያው በሰውነት ውስጥ ተሰራጭቶ እስከ አንጎላቸው ድረስ ሊሄድ ይችላል። ያን ጊዜ ሞት ነው የሚከተለው። ኬንያ ውስጥ እርግዝና ለነፍሰ ጡሯ ሴት ህይወት አደገኛ ካልሆነ በስተቀር ጽንስ ማስወረድ የተከለከለ ነው። የሆነ ሆኖ ሐኪሞች እንደሚሉት በሀገሪቱ በየዓመቱ ወደ አምስት መቶ ሺህ የሚጠጉ ጽንሶች እንዲወርዱ ይደረጋል። አብዛኛው ደግሞ አደገኛ በሆነ መንገድ ነው የሚከናወነው።

ሌላ አብዲኬር ኢስሃቅ ዩት ቮይስስ ኤን አክሽን ኢኒሽቲቭ የተባለ ድርጅት ዋና ስራ አስፈጻሚ ናቸው። ለሴቶች የስነ ተዋልዶ ጤና የሚሟገት ተቋም ነው። እንደ ተማሪ መርሲ ካታና አይነት ችግር የደረሰባቸው የብዙ ልጃገረዶች ታሪክ እንደሚሰሙ ገልጸው፣ ድርጅታቸው ወጣት ሴቶች ያልተፈለገ እርግዝና ሲያጋጥማቸው የተሻለ ውሳኔ መውሰድ እንዲችሉ በማማከር ይረዳል።

አብዛኞቹ አዋቂ ሴቶችም ሆኑ ልጃገረዶች የስነ ተዋልዶ ጤናን በሚመለከት በቂ መረጃ የላቸውም። ጽንስ ከማስወረድ ጋር የተያያዙ የጤና ችግሮችን፣ ከጽንስ ማስወረድ በኋላ ስለሚያስፈልገው የሕክምና ክትትል መረጃ እንሰጣቸዋለን። እንደ ታካሚ ያላቸውን የስነ ተዋልዶ ጤና አገልግሎት መብትም እናሳውቃቸዋለን። የእሳቸው ተቋም ሹሩባ ሰሪ የሆነችውን ኤሚሊና ሱቡን

ጸጉራቸውን ሊሰሩ ወደ እሷ የሚሄዱ ደንበኞቿን ታስተምር አሰልጥኗታል። በአዋቂዎችና በወጣት ሴቶች ላይ በጽንስ ማስወረድ የተነሳ የሚያጋጥሙ አሳዛኝ ችግሮችን ስለምትሰማ ይህንን መርሃ ግብር ማገዝ አለብኝ ብላ እንደተነሳሳች ነው ኤሚሊ የምትናገረው። በመርሃ ግብሩ ለራሳቸው እንዲቆሙ አስተሳሰባቸው እንዲዳብር የሚጠቅማቸውን ትምህርት እንሰጣቸዋለን።

ምን እንደሚያደርጉ ግራ ሲገባቸው ደግሞ ድጋፍና ምክር ለማግኘት ወደ እኛ ጋር ተመልሶ ይመጣሉ። ባለፉት ስድስት ወራት ኪሊፊ ሆስፒታል ከውርጃ ጋር ለተያያዘ ሕክምና ወደ ሆስፒታሉ የሄዱ ቢያንስ አምስት መቶ ታካሚዎች ነበሩት። ኬኔዲ ምሪቲ የሆስፒታሉ የሥነ ተዋልዶ ጤና መርሃ ግብር አስተባባሪ ናቸው። ኬንያ ውስጥ የነፍሰ ጡር ሴቶች ሞት ቁጥር እጅግ ከፍተኛ መሆኑን ይናገራሉ።

እርጉዝ ሴቶችን ለሞት የሚዳርጉ ያላወቅናቸው ምክንያቶች ምን እንደሆኑ ለመለየት ክትትል በማድረግ ላይ ነን። አንዱ ጽንስ ማስወረድ መሆን የታወቀ ነው። በሐኪሞች ግምት መሰረት ኬንያ ውስጥ በየቀኑ ለጤና ጉዳት በሚዳርግ ውርጃ የተነሳ የሰባት ሴቶች ህይወት ያልፋል። ብዙ ሺዎች ታመው ሆስፒታል ይገባሉ።

ቀደም ሲል አፍሪካ ነክ ርዕሶች ዘገባችን ወደ እናንተ ደረሰ። የመጨረሻው ዝቅ ንብራችን የሚሆኑ ደግሞ የፓሪስ ኦሎምፒክ የተመለከተው ሳምንታዊ ስፖርት ዝግጅታችን ነው። የፓሪስ ኦሎምፒክ አንድ ሳምንት ብቻ ሲቀረው ኢትዮጵያ በወንዶች 10000 ሜትር ውድድር የብር ሜዳሊያ አግኝታለች። በሴቶች 5000ና 800 ሜትር ውድድር ዛሬ ምሽት የሚካሄድ ሲሆን ኢትዮጵያ በሁሉም ውድድሮች ሜዳሊያ ላይ ለማግኘት ተዘጋጅታለች። ሪፖርተራችን የምሳ ነገሰ አትሌቶችና አሰልጣኞች ስለማጣሪያ ውድድርና ሌሎችም ጉዳዮች አወያይቷል። እንደሚከተለው ይቀርባል።

ባለፈው አርብ ኢትዮጵያ በፓሪስ ኦሎምፒክ በ10 ሺህ ሜትር የወርቅ ሜዳሊያ ታገኛለች ተብሎ ቢጠበቅም የብር ሜዳሊያ በአትሌት በሪው አረጋዊ አግኝታለች። በዚህ ርቀት የቡድን ስራ የኦሚፍ ሰለሞን ና በሪውን ያደረጉት ጥረት አበረታች ነበር። አትሌት በሪው አረጋዊ ከውድድሩ በኋላ በሰጠው አስተያየት የቡድን ቅንጅት ስራችን ጥሩ ነበር፣ ጥሩ ውጤትም ነው

ወርቅ ባለማምጣታችን ግን ቅር ብሎናል፣ ብለዋል። ለእኔ በግሌ አሪፍ ነው በቡድን የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪ

ሳቢያ ያው እንዳየው አትሌቶቻችን በመተጋገዝ አንዱ ለአንዱ መስዋዕት በመሆን እንግዲህ እየተገኘ የብር ሜዳሊያ አግኝተናል። እንደዛ ለፍቶ እንደዛ ደክሞ ወርቅ ቢገኝ ኖሮ እጅግ በጣም በጣም ያማረ ይሆን ነበር። የተሟላ ያደርገው ነበርና ወርቅ ባለማግኘታችን

አድማጮቻችን በመሀል የተፈጠረው የቴክኒክ ችግር ይቅርታን እንጠይቃለን። ቀደም ሲል ያስተዋወቅኳችሁ የፓሪስ ኦሎምፒክ አንድ ሳምንት ብቻ ሲቀረው ኢትዮጵያ በተለያዩ ውድድሮች የወርቅና የብር ሜዳሊያዎች ትጠብቃለች የሚሉት ነው ሀሳብ ነው። እሱን በመሀል የተቋረጠውን እንደ አዲስ ወደ እናንተ እንደሚከተለው እናቀርባለን።

ለኔ ወርቆች ናቸው ብዬ ነው የማሰበውና እና ስለዚህ እንዳየው ሆኖ ውድድሩን በጣም ፈጣን ነበረ ከዛሬ እንግዲህ 21 አመት በፊት እዚህ ቦታ ላይ ከተሮጠው ሰዓት በላይ ነው የሮጠው ሁለተኛው ነው ነው የተሻሻለው ስለዚህ አትሌቶቻችን ምን ኃይል እንግዲህ ፈጣንና አቅም እንዳላቸው አሳይቷል እንግዲህ የቀን ጉዳይ ነው የውድድር ጉዳይ ነው ውድድሩ

ባለፈው አርብ ኢትዮጵያ በፓሪስ ኦሎምፒክ በ100 ሜትር የወርቅ ሜዳሊያ ታገኛለች ተብሎ ቢጠበቅም የብር ሜዳሊያ በአትሌት በሪው አረጋዊ አግኝታለች። በዚህ ርቀት የቡድን ስራ ዮሚፍ ሰለሞንና በሪውን ያደረጉት ጥረት አበረታች ነበር። አትሌት በሪው አረጋዊ ከውድድሩ በኋላ በሰጠው አስተያየት የቡድን ቅንጅት ስራችን ጥሩ ነበር፣ ጥሩ ውጤትም ነው

ወርቅ ባለማምጣታችን ግን ቅር ብሎናል ብለዋል። ለእኔ በግሌ አሪፍ ነው። በቡድን ደረጃ ደግሞ በጠቅላላ ለሀገራችን ያው ወርቅ ስለተለመደ በጣም ደግሞ ያ ወርቅ ለማምጣት ነበር አቀደን የገባን የነበረው። ለዛም ወርቅና ብር፣ ነሃስ ግን ያው ባደረግነው ቲም ስራ ደግሞ በጣም አሪፍ ነበር። አልተሳካም፣ ብር አምጥቻለሁ፣ በጣም ደስ ብላል።

እስሽ ሜትር ርቀት አሰልጣኝ ኮሚሽነር ሁሴን ሽቦ በበኩላቸው ከዚህ ቀደም በቡድን ስራ ደካማ የነበረው አትሌቶቻችን በፓሪስ ያሳዩት እንቅስቃሴ የሚያስመሰግን ነው። ወርቅ በማጣታችን ቢያሳዝነንም ብር ማግኘት ግን ቀላል አይደለም ብለዋል። ትልቅ ዝግጅት ነበረ ስናደርግ የነበረው እና ከዝግጅታችን አኳያ ያው እንዳየው አትሌቶቻችን በመተጋገዝ

አንዱ ለአንዱ መስዋዕት በመሆን እንግዲህ የተገኘ የብር ሜዳሊያ አግኝተናል። እንደዛ ለፍቶ እንደዛ ደክሞ ወርቅ ቢገኝ ኖሮ እጅግ በጣም በጣም ያማር ይሆን ነበረ። የተሟላ ያደርገው ነበረና ና ወርቅ ባላ ማግኘታችን ምንም ያልቅር ብንሰኝም፣ እንደ አጠቃላይ ደግሞ አትሌቶቻችን በጋራ በመተጋገዝ ቀደም ሲል ህዝባችን ሻማን የነበረ አትሌቶች አይታወቁም፣ አብሮ አይበሉም

የምለውንም ነገር የሰበረ ነገር ስለሆነ ከእኔ ለእኔ አትሌቶቻችን ያደረጉት ተጋድሎ ከውርቅም በላይ ነው። ለእኔ ውርቆች ናቸው ብዬ ነው የማያሰበው እና እና ስለዚህ እንዳየው ከሆነ ውድድሩን በጣም ፈጣን ነበረ። ከዛሬ እንግዲህ 21

አማት በፊት እዚህ ቦታ ላይ ከተሮጦ ሰዓት በላይ ነው የሮጦ ሁለተኛው ነው። ስለዚህ አትሌቶቻችን ምን ያህል እንግዲህ ፈጣንና አቅም እንዳላቸው አሳይቷል። እንግዲህ የቀን ጉዳይ ነው፣ የውድድር ጉዳይ ነው፣ ውድድር ነው እና ስለዚህ ወርቅም ባይገኝ አትሌቶቻችን ያደረጉት ጥረት አትሌቶቻችን ያደረጉት ውድድሩ በጣም ቆንጆ ነው

በጣም ከሆነም በላይ ደስ ይለን ነበር እና እነዚህ ስለዚህ እንዲሆን ያው በሁኒ ያስመዘገበ የብር መዳሊያ በጣም ቆንጆ ውጤት የሆነ ነው። መወልደ ከመጀመሪያ ለማደንዘዝ ነበር ሀሳባችን። አሁን ተሎ ብለው ትንሽን ስለሚነሱብን ያው ለመቁረጥ ነበር ሀሳባችን። ተግባብተን ዞር ስንመራ ነበር እየተጋገዝን ያው የቲም ስራ በጣም ምርጥ ነበር።

ያው መጨረሻ ላይ ትንሽ ያው ወርቅ ለማምጣት ከብደናል። ያው በአጠቃላይ ጥሩ ነው። ሌላኛው በፓሪስ 2024 ኦሎምፒክ አትሌቲክስ ስፖርት መክፈቻ ውድድር ላይ በእርምጃ የወንዶች 20 ኪሎ ሜትር ብቸኛው አትሌት ምስጋና ዋቁማ በአንድ ሰዓት ከ49 ደቂቃ ከ31 ሰከንድ የኢትዮጵያን የርቀቱ ሪከርድ እና የግሉን የተሻለ ሰዓት በማስመዝገብ ጭምር ስድስተኛ ደረጃን በመያዝ አጠናቋል።

የኢትዮጵያ ኦሎምፒክ ኮሚቴ ቴክኒክ ክፍል ኃላፊ አቶ ቢልልኝ መቆያ በእርምጃ ውድድሩ የመጀመሪያ ቀን የተገኘው ውጤት በኢትዮጵያ ታሪክ ውስጥ የመጀመሪያውና አበረታሽ ነው ብለዋል። እኔ ራሴን በዛ ልክ አልጠበቅኩም። ምክንያቱም ረጅም ዓመት በአተወቀሙ የተና ሁለት የባርሴሎና ኦሎምፒክ ጀምሮ በወንዶች ኦሎምፒክ ላይ የተሳተፈ አትሌት ነው ይ በዛ ሳም ሸምሶ የሚባለው አትሌት ነበር የተሳተፈ። የሱም ደረጃ ሀያ አምስተኛ አሁን ግን

በፓሪስ 24 ላይ ከ32 አካባቢ ዓመት በኋላ በምስጋናው ቁማ ያገኘነው ውጤት በጣም ትልቅ ነው። አልተለመደ የእርምጃ ውድድር ነው። እኛ የተለመድነው በማራቶን በ10ሺ በ ስለሆነ ይሄ በራሱ ትልቅ ነገር ነው ብዬ አስባለሁ።

እንደ ኦሎምፒክና ዓለም ሻምፒዮናዎች ባሉ ውድድሮች የቡድን ስራ ወሳኝ ነው የሚለው አትሌት በርሁ አረጋዊ ጥሩ ውጤት ሆነ አልሆነ፣ በመጀመሪያ ከአንተ የሚጠበቀው ለሀገር የምትችለውን መስራት ነው ሲል ተናግረዋል። ኦሎምፒክና ዓለም ሻምፒዮን የሚቆጭ ሳታደርግ ስትወጣ ነው እንጂ መሸነፍ፣ ሁሉም ለማሸነፍ ነው የሚገባው። ትሸነፋለህ፣ ታሸንፋለህ፣ ሩጫ ላይ ያለ ነው። ግን ያው የምትፈልገው ነገር የቡድን ስራ ሰርተ ስትወጣ

ብትሸነፍም ምንም አይቆጭም እና የምትፈልገው ነገር አድርገናል፣ የምንችለው አድርገናል፣ የተቻለን ሁሉ አድርገናል። ምክንያቱም የሆነ ዓለም ሻምፒዮና ላይ ሲካሄድ የነበረው በፊትም ሞክረን ነበር። እነሱ ይዘን ውለንን አሸንፈውናል። ስለዚህ የቻልነውን አድርገናል፣ ምንም የሚቆጭ ነገር የለውም። እና ምንም ለሌላ ጊዜ አስተካክለን የተለየ ነገር ለማድረግ እንጥራለን።

አትሌቶች 3000 ሜትር መሰናክል ሁለት ኢትዮጵያውያን አትሌቶች ሎሚ እና ሲምቦ ወደ ፍጻሜው ያለፉ ሲሆን ነገ ዕለት ለመዳሊያ ይሮጣሉ። የ3000 ሜትር መሰናክል አሰልጣኝ ኢሳ ሺቦ አትሌቶቹ በማጣሪያው ጥሩ ውጤትን ያስመዘግቡ ሲሆን በነገ ዕለትም መዳሊያ ለማግኘት እንደሚሮጡ ተናግሩ። ሳ ደረጃ ይዛ ወደ ቀጣይ አልፋለች። ስ ለማየን እንደዛው

አቶ ብሌ መቆያ በ10 ሜትር ውጫ ከአንደኛ እስከ ሶስተኛ አትሌቶቻችን ያጠናቃሉ ተብሎ ሲጠበቅ እንደነበረ ተናግረው የመጀመሪያው ዙር ላይ አላስፈላጊ ፍጥነትን ተጠቅመዋልም ብለዋል። ከዛ በመቀጠል የ10 ሜትር ወንዶች የሚጠበቅ እንደውም ከአንደኛ እስከ ሶስተኛ እንገባበታለን ብለን የምናስበው ውጤት ነበር። እንግዲህ ማላጋ በተደረገው የማጣራ ውድድ ላይ በጣም 2631 ነው

በኦሎምፒክ እንትኖራ ሃያ ስድስት አርባ ሰባት ነው። ስለዚህ ይሄ በጣም ድልነት አለው። በዛ ሰዓት የነበረውን የማከራሮች ዘሮትን ተጣቅመው ይሮጡና ደረጃቸው ውስጥ ይገባሉ የሚል ነበር። ግን ትልቁ ክፍተት የታየው ከና ሶስት ዙር እንደተዘረ አራት ደቂቃ ምናምን ላይ የመምራት ነገር

ፓሪስ ኦሎምፒክ በሴቶች 800 ሜትር የግማሽ ፍፃሜ ውድድሮችን ያደረጉት አትሌት ጽጌ ድጉማ እና አትሌት ወርቅነሽ መሰለ ለፍጻሜው አልፈዋል። ትላንት ምሽት በተደረገው የሴቶች 800 ሜትር የግማሽ ፍፃሜ ውድድር አትሌት ጽጌ ድጉማ ከምድቡ አንደኛ በመውጣት ስታጠናቅቅ፣ አትሌት ወርቅነሽ መሰለ በኩሏ ሁለተኛ በመውጣት አጠናቃለች። በውጤቱም መሰረት ኢትዮጵያውያኑ ዛሬ ምሽት አራት ሰዓት ከ45 ደቂቃ ላይ በሚደረገው የፍጻሜ ውድድር ለሀገራቸው ሜዳሊያ ለማምጣት ይፋለማሉ።

የተካሄደ በሚገኘው የፓሪስ ኦሎምፒክ 24 አሜሪካ 19 ወርቅ 26 ብር እና 26 ነሐስ በድምሩ 71 ሜዳሊያዎችን በማስመዝገብ ደረጃ ሰንጠረዥን እየመራች ትገኛለች። ለዛሬው ልጠናክረው ስፖርት ዘገባ የቢሳ ነገሰ ፈረንሳይ ፓሪስ

አድማጮቻችን የዚህን ዘገባን ጨምሮ በፓሪስ ኦሎምፒክ እየተካሄዱ ያሉ ሁነቶችን በዌብሳይታችን አማሪክ ዶት ቪኒስ ዶት ኮም እንዲሁም በማህበራዊ ትስስር ገጾቻችንና በዩቲዩብ ላይ በምስል በቪዲዮ ምስል በተደገፈ መልኩ ማግኘት የምትችሉ መሆኑን ከወዲሁ ለመጠቆም እንፈልጋለን። አብራሪያቸው ያመሸው ታስማማየነ ነበርኩ እያስተናገድኳችሁ፣ እናንተም አብራችሁ ስለነበራችሁ በጣም እናመሰግናለን። ብርሃን ኃይሉ በቴክኒኩ፣ የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። መልካም ምሽት ይሉላችሁ።